የወጣቶች አለም፣ በአሁኑ ሰዓት በአውሮፓ እጅግ አነጋጋሪና አሳሳቢ የሆነው የስደተኞች ጉዳይ ነው። ሰሞኑን ጀርመን የሚገቡት አብዛኞቹ ስደተኞች የሶሪያና የአፍጋኒስታን ዜጎች ሲሆኑ አንዳንድ ኢትዮጵያውያን ስደተኞችም ከመካከላቸው አልጠፉም። እነዚህ ስደተኞች እዚህ ሀገር ሲገቡና ቃለመጠይቅ ሲደረግላቸው አስተርጓሚ ያስፈልጋቸዋል። በዛሬው የወጣቶች ዓለም በበጎ ፈቃደኝነትና ተከፍሏቸው ለነዚህ ስደተኞች የሚያስተረጉሙ ወጣቶችን አነጋግሬ ያለሁ። ዳንኤል ተሰማ በምዕራብ ጀርመን የኮሎኝ ከተማ ነዋሪ ነው። በሙያው ምግብ አብሳይ ሲሆን በትርፍ ጊዜው ደግሞ ወደ ጀርመን ለሚገቡ ስደተኞች በአማርኛ አስተርጓሚነት ያገለግላል። አበሾች ሲመጡ ቋንቋ የማይችሉ ለምሳሌ ከኢትዮጵያ የሚመጡ አሉ፣ ግን ኤርትራዊ ሆነው ኢትዮጵያ ያደጉ ሰዎች አሉ። ብዙ ለነሱ ለነሱ ብዙ ጊዜ የሚመጡት ያው የኤርትራያኖች ናቸው። ሲመጡ አስተርጓሚ ከሌላቸው እኛ ይጠሩናል፣ እዛ ሄደን ያው እናስተረጉማለን። ለምን ይህንን የአስተርጓሚነት ስራ ለመስራት ወሰንክ? መስራቱ እኔ ፈልጌው ወይ ምናምን ሆኖ ሳይሆን በአጋጣሚ የተገኘ ነገር ነው። ለመርዳት ነበር ዋናው አላማ ሰዎችን። እዚህ ብዙ ጊዜ ያደረኩት የነበረው እንደውም ከመጡ በኋላ እዚህ ሪፍጅ ወይም ጠበቃ ጋር ምናምን ሲሄዱ ጠበቃ ጋር ነበር ማደርገው። በዛ ምክንያት ሰው ኮኔክሽን ሰጥቶኝ በካሪታ ሰዎችም ጋር አብረን ስለምንሰራ ስለነበር በነዛ ምክንያት ነው ወደ እዛ ስራ የገባሁት፣ በትንሽ ያው በገንዘብ ማለት ነው ላለፉት አስራ አራት ዓመታት ጀርመን ቤቱ የሆነችው ዳንኤል ኮሎኝ ከተማ ውስጥ ለስደተኞች በአማርኛ ቋንቋ ከሚያስተረጉሙ ኢትዮጵያውያን አንዱ ነው። የዩኒቨርሲቲ ተማሪ የሆነችው ቤተል እንደ ሻውም በትርፍ ጊዜዋ ትተረጉማለች። ጀርመን ሀገር አስራ ሶስት ዓመት ያስቆጠረችው ቤተል አውስሌንደር አምት በመባል ከሚጠራው የውጭ ዜጎችን ጉዳይ ከሚመለከተው መስሪያ ቤት አልፎ አልፎ የስልክ ጥሪ ይደርሳታል። ለስደተኞቹ ሳይሆን በአውስሌንደር አምት ነው የምትጠራው። እና እዛ ላይ ደግሞ የመጀመሪያ ኢንተርቪው ይቀርብላቸዋል። ኢንተርቪውን ማስተርጎም ነው ያለብኝ። እንዴት እንደመጡ ምክንያታቸው፣ ችግራቸውን፣ ሁሉን ነገር በአስተርጓሚነት አስተረጉምላቸዋለሁ ማለት ነው። በበጎ ፈቃደኝነትስ የምትሰሪው ነገር አለ? በበጎ ፈቃደኝነት፣ ይሄ ስራ በበጎ ፈቃደኝነት አደለ የምሰራው ገንዘብ ይከፈለኛል። ግን ገንዘብ የሚከፍለኝ ራሱ አውስሌንደር አምጥ ነው እንጂ ስደተኞቹ አይደሉም። በበጎ ፈቃደኝነት ማንንም ሰው ብረዳ ደስ ይለኛል። ከዛም ከእንትን ውጭ ኮንታክት የማድረጋቸው ልጆች አሉኝ። እንደዚሁ አንዳንድ ነገር ደብዳቤ ሲመጣላቸው የማነብላቸው ልጆች ማለት፣ ካልገባቸው ምናምን የማነብላቸው ልጆች አሉ፣ ጋ የሚመጡ ምናምን፣ እንደሱ እንደሱ አድርጋለሁ። ቆየሽ? ይህንን ስራ ስትሰሪ? አቆይቻ አለኝ። አንድ ሁለት ሶስት አመት ይሆነኛል። እሺ፣ እስቲ ወደ መጀመሪያው ጊዜ ልመልስሽ። ምናልባት አሁን ብዙ የለመድሽው ነገር ሊሆን ስለሚችል ና እንዴት ነበር መጀመሪያ አካባቢ ላይ ስደተኞች ሲመጡና ለነሱ ስታስተረጉሚ በተለይ የሚናገሩት ነገሮች ብዙ ፈተና የተሞሉ ይሆናሉ። ና ይሄ ላንቺም ፈተና ሆኖ ነበር? አዎ ማለት በጣም የሚያሳዝን ታሪክ ሰማለሁኝ። እና ያው የተለያየ ቦታ ይላካሉ ወይም ከለን ይቆያሉ ወይም ደግሞ የተለያየ ቦታ ይላካሉ። ና ያ ያ ደግሞ ያው ያሳዝናል። ምክንያቱም አንዳንዱ በጣም የማይ ሩቅ ቦታ፣ ሰው የሌለበት ቦታ ምናምን ነው የሚላከው እዛ አበሻ የማያገኝበት ቦታ ነው። ይሄ ይሄ ደግሞ ያሳዝነኛል። ዳንኤል መተርጎም ከጀመረ አምስት አመት ገደማ ሆነው። ባለፉት ጊዜያት ግን ወደ ጀርመን የሚመጡት ስደተኞች መበራከታቸውን ዳንኤል ይበልጥ ከስራው ተረድቷል። በፊት እንኳን ይህን ያህል ብዙ የተጋነን አልነበረም። አሁን ግን በጣም ከአንድ ከሶስት ዓመት አራት ዓመት በፊት ብዙ የኢትዮጵያኖች እኔም ገርሞኛል። እንደውም ብዙ ኢትዮጵያኖች መምጣታቸው በፊት ብዙ የኤርትራ ነው የነበሩ የሚመጡት እዚ ሀገር እና አሁን ግን ብዙ ኢትዮጵያኖች በሊቢያን በኩል ይመጣሉ። ብዙ አበሾች፣ ኤርትራኖች ቢበዙም አፍሪካኖችም አሉ። ግን ያው ከእነሱ ጋር ብዙ ግንኙነት የለንም። ብዙ የሚመጣው ያው ኤርትራዊና ኢትዮጵያዊ ናቸው በሊቢያ በኩል አድርገው በመርከብ ብዙ ጊዜ ስደተኞች የስደተኞች መቀበያ እንደደረሱ ወዲያው ከዛ ከመቀበያው ስልክ ተደውሉላችሁ ይመስለኛል፣ እንድትተረጉሙ የምትጠሩት ና ይህ ከምትሰራው ስራ ጋር አብሮ ይሄድልሃል። ይኔ የስራ የኩሽና ስራ በጣም አስቸጋሪ ነው። ለሰአት ግን ያው ሲደጉኝ ባለኝ ሰአት ነው። ሌሎችም አሉ፣ ብዙ ኢትዮጵያኖች አሉ እንደዚህ የሚያስተረጉሙ። እኔ ሰአት ከሌለኝ፣ እኔ ሰአት የለኝም ለጊዜው እና ሌላ ሰዎች ጠቁማቸዋለሁ። ወይ ደግሞ እነሱም አላቸው ስልካቸው። ከስራዬ ጋር እንኳ የኔ ስራ ብዙ ትንሽ ስለሚያስቸግር ብዙውን ጊዜ አልችልም አስተርጎም። ያው ከቻልኩ ስችል ብቻ ነው ይህን ነገር ማደርገው ማለት ነው። ቤተልም ቢሆን የምትተረጉመው አልፎ አልፎ ነው። ተማሪ ነኝ፣ ዋና ስራ አይሆንም። ለምን? በጣም አልፎ አልፎ ነው የማደርገው ነገር ነው። ተማሪ ነኝ፣ ዩኒቨርሲቲ እማራለሁ፣ ማስተርስ እየሰራሁ ነኝ። እና በቃ በተርፍ ጊዜ እኔ እንሰራለሁ። ቤተል ከዚህ ከስራሽ ባሻገር ከስደተኞቹ ጋር ግንኙነት አለሽ? ጉዳያቸው ከምን እንደደረሰ ትከታተያለሽ? ከሁሉም ጋር አልቃል እንትን አለልም። ከጥቂቶቹ ጋር ኮንታክት አለኝ። ኮንታክት እንዲኖረኝ አይፈቀድልኝም ግን አንዳንዶቹን እንደዚሁም በውጭ የማውቃቸው ሰዎች ስለሆኑ ከነሱ ከአንዳንዶቹ ጋር ኮንታክት አለኝ። እንዴት ነው እንዲደረሰላችሁ ምናምን እላለሁኝ። ያው አንዳንድ ነገር የሚያጨናንቃቸው ነገር ካለ ደግሞ አይዛ ችላለሁኝ። ምክንያቱም ያው መጀመሪያ አካባቢ ሁል የሚያጨናንቃል፣ ስለነሱ ማለት ነው ስለማያውቁት ግን ሁሉም ያለፉበት መንገድ ስለሆነ ይስተካከላል። ስለዚህ እነግራቸዋለሁ ሁሉም ያለፉበት ነገር ይስተካከላል ምናምን እያልኩ የአንዳንዶቹ ጋር ኮንታክት አደርጋለሁ ግን ሁሉም ጋር አይደለም። ዳንኤልም ከስደተኞቹ ጋር ያለው ግንኙነት በስራ አይወሰንም። ጉዳያቸው ከምን እንደደረሰ በግል ይከታተላል። የሚያውቁት ያንን መጀመሪያ ሰው አበሻኔ ሊሆን ይችላለው። ከዛ በኋላ ያለው ነገር እነሱም ያው አንድ ሰውም ስለሌላቸው ብዙ ሰው ከዛ አጥብቀው ነው የሚይዙት ያን ነገር ኮኔክሽን። ያው እንዴት ነው ከእነሱ ጋር የምታሳልፊው? ትምህርት ስለ ትምህርት ትመክሪያቸዋለች? እዚህ ሀገር የተለያየ ምሳሌን እሰጣቸዋለሁ። ምሳሌ አንዱ ሰው መጥቶ እዚህ ሀገር ስተዲ ያደርጋል። አንዳንዱ ሰው ደግሞ ሳይሰራ ቁጭ ይላል። ይህን ይህንን ያለኝን ኤክስፔሪንስ ብዙ ጊዜ ታይል እናደርጋቸዋለሁ። እና በዛ ነገር ላይ ያው አንዳንዶቹ ጎበዝ ይሆናሉ። ያው የሌሎቹንም ወደ ጎበዝ እንደሚሄዱ የምንችለውን ያህል ምክር እንሰጣለን። ያው በማህበርም ስላለን በማህበሩ መሰረት ያለን ኳስም ስለምንጫወት ኳስ እንወስዳቸዋለን። የትምህርት ቋንቋም ቦታ እንወስዳቸዋለሁ፣ የት እንደሚማሩ ጠበቃ ጋም ሲሄዱ ጠበቃ ጋር ያው ትርጉም አርግላቸዋለሁ። ምን አይነት ጠበቃም እንዳለ እዚህ ሀገር ያው እንትኑም ስላለኝ ኢንፎርሜሽኑም ትንሽ ያለፍኩበት ህይወት ስለሆነ ምን ያህል የኔን ህይወት ጥሩውን ያሳለፍኩትን እየነገርኳቸው መጥፎንም እየነገርኳቸው እንደዛ ነው የምናሳልፈው። ብዙ ጊዜና የወንድምና እህቶችም አሉ። የእህቶችም ግንኙነት ነው ያለን። በጣም ያው አይረሱትም ደግሞ የመጀመሪያ ጊዜ ስለሆነ ጥብቅ የሆነ ግንኙነት ነው ያለኝ ከብዙዎቹ ጋር ማለት ነው። ብዙዎቹ ብቻቸው ስለሆኑ እንደ ፋሚሊ ነው በቃ ከዛ በኋላ የምናሳልፈው ማለት ነው። ዳንኤልም ይሁን ቤተል ሲተረጉሙ ትልቁ ፈተናቸው የሚሰሙትን ታሪክ በትክክል መተርጎሙ ሳይሆን የስደተኞቹ ችግር ውስጣቸው መቅረቱ ነው። ለእኔ በጣም በጣም የሚያስቸግረኝ ነገር ነው ይሄ ነገር ላይ ምክንያቱም አንደኛ ብዙ ጊዜ ያው አይታመኑም ምክንያቱም ሁሉም የዋሸ ይመስላል ግን ያው ብዙ የሚመጣው በጣም በጣም የሚያሰቃይ እና አሰቃቂ ችግር የደረሰበት አብሶ በመንገድ ላይ በሚመጡበት ጊዜ ወደ አውሮፓ በሚያሳልፉበት ጊዜ የደረሰባቸውን ሕይወት በሚናገሩበት ጊዜ በጣም በጣም የሚያሳዝንና ያው እንዴት ነው እንዲህ አይነት ነገር ይደረጋል ተብሎ ለጭንቅላት የሚከብድ ነገር ላይ ነው። እና በጣም ለእኔም ራሱ ስሜቴን በጣም ይረብሸኛል። እነሱም ያለቅሳል። በሚያለቅሱበት ጊዜም ያው አበረሽም እንዴት ነው እዛ ስሜት ውስጥ ገብተሽ ያው እንደዚህ እንደዚህ ተብሎ ባይናገርም የሚዘገንን ነገር ነው የሚወራው እዛ ላይ። ያው ግን ስራም ስለሆነ ደግሞ ግዴታ ስራው ላይ ለእነሱም ስለምንሰራ ያው ያንን በትክክል ግዴታ የማድረግ የመተርጎም እና ያው ሁለቱም ኒውትራል መሆን አለብን እዛ ላይ ስናስተረጉም፣ ምክንያቱም እነሱም ስለሚቀዱት ሁሉ ነገር ስለሚያደርጉት ያው እዛ ላይም ለአበሾቹ ደግፎ ማድረግ አይቻልም። ግን ያው ሁኔታውን እንረዳዋለን፣ ምን እንደነበረ ወይም በዛ በኩል ብዙም ሰዎች ታሪክ ስለሰማን እኔ ደግሞ ያን ነገር እውነት ነው ብዬ ስለማምንበት ለእነሱም እንደዛ እንደሆነ ለማስረዳት ትሞክራለሁ፣ ብዙ ጊዜ ለሚጠይቋቸው ሰዎች ማለት ነው። ከዚያ ባለፈ ግን ያለ ክፍያ እርዳታ ለሚፈልጉ ስደተኞች ድጋፉን እየለገሰ እንደሆነ ዳንኤል ይናገራል። ደብዳቤም ሲመጣላቸው ደብዳቤውንም ተረጉምላቸዋለሁ ወይ ደግሞ እንትን ለምሳሌ ልጅ አንዳንዶቹ ልጅ ወልደው እዚያ ርግዘው ሊመጡ ይችላሉ እዛ እዛ ቦታ ላይ የት የት ምንም እንዳደረግ እንዳለባቸው እዛ የምን አይነት አገልግሎት ጥቅም እንደሚያገኙ ለምሳሌ ልጅ ቢወልዱ የት መሄድ እንዳለባቸው መብታቸውን እዛ ላይ እከራከረላቸዋለሁ አብሬያቸው እየሄድኩኝ። እንደገናም እንደ አመት በዓልም ሲሆን አብረን የምናሳልፈው ብዙ ጊዜ ነው፣ እንደ ፋሚሊ የሆነን ማለት ነው። ብዙዎቹ ጋር አዲስ አመት በዓል ሲኖር ወይ እየተጣራራን ቤት እንኋለን። ያው የሶሻል ላይፋቸው ላይ ብዙ አንዳንዶቹ በጣም ተበላሽቶም የሚመጡ አሉ። ከብዙ ነገር መጥፎ አሳልፈው እሱ እሱ ላይ ያለ እንደገና በኳስም ጨዋታ ላይ ወስዳቸዋለሁ። አንዳንድ በሳላ እንትን ላይ እንደዚህ ነው ብዬ አሁን ምናልባት እንትን ላይ ለኝ ይችላል እንጂ ብዙ ነገሮች አሉ። አበ የምናሳልፈው ዳንኤል ጊዜ ካለው ከሚኖርባት ከተማ ኮሎኝ በአቅራቢያ በሚገኙ ከተሞች እየተዘዋወረ ይተረጉማል። አንዳንዴ እንደ ቤተል አስተርጎሚዎች በአካል መገኘት ሳይችሉ ሲቀሩ ደግሞ መስሪያ ቤቱ ሌላ አማራጭ ይጠቀማል። እስከዛሬ ድረስ እኔ ከከለን አልወጣሁም። አንድ ሁለቴ ሌላ ከተማ ጠርተውኛ ነበር ስላልቻልኩኝ አልወጣሁም። ግን በስልክ ግን ለምሳሌ ፍራንክፈርት፣ ሽቱትጋርት ምናምንም ድረስ ደውለውልኝ ስል በስልክ አስተርጉሚያ ቃለሁ ላውድ እያደረጉት ቴሌፎኑን ማለት ነው። ጀርመን ለገቡ ስደተኞች በአማርኛ ቋንቋ ስለሚተረጉሙ ሁለት ወጣቶች የስራ ተሞክሮ ነበር በዛሬው የወጣቶች አለም ዝግጅት የሰማችሁት። ለዝግጅቱ ልደት አበበነኝ ጤና ይስጥልኝ።